ህዋት ጦርነት ከከፈተባቸው የአማራ ክልል ከተሞች የተፈናቀሉ ሰዎች ቁጥር ከ250 ሺ በላይ መድረሱን የአማራ ክልል መንግስት አስታወቀ። ከተለያዩ ክልሎች ተፈናቅለው የመጡ ከአንድ ሚሊዮን በላይ ተፈናቃዮች በክልሉ እንደሚገኙም ገልጸዋል። በተጨማሪም በየወሩ በአማራ ክልል ላሉ ከ150 ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግም የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ገልጸዋል። በተያያዘ ዜና ትላንት ወደ ላሊበላ ሰርጎ ገባ ባሉት የህወሓት ታጣቂ ቡድን ላይም እርምጃ እየተወሰደ ነው ሲሉ ተናግረዋል። አስቴር ምስጋናው ተከታዩን አጠናቅራለች። በወቅታዊ ጉዳዮች ዙሪያ መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉ ነህ ህወሓት ጦርነት በከፈተባቸው በሶስቱ ግንባሮች በኩል የተፈናቃዮቹ ቁጥር መጨመሩን ገልጸዋል። አንድ ሳምንት ባልሞላ ጊዜ ውስጥ ቁጥሩ ከ200 ሺህ ወደ 250 ሺህ ማሻቀቡን ነው የተናገሩት። ባለፈው ሶስት ዓመት ህወሓት በሰራው ሴራ ሌሎች ክልሎች ላይም በሚሰራው የፖለቲካ አሻጥር ምክንያት በዚህ ክልል ከ12 ሚሊዮን ዜጎች በላይ ተፈናቅለዋል። እነዚህ በእርዳታ የሚኖሩ ናቸው። ለነዚህ በየወሩ 150 ሺህ ኩንታል ያስፈልጋል። በእል ደረጃ በዚህ ጦርነት ብቻ ከ250 ሺህ በላይ ሰዎች አሁን ከፍ እያለ ነው ያለው ቁጥሩ በየቀኑ ከ250 ሺህ አካባቢ የሚደርሱ ዜጎች ተፈናቅለዋል። ይሄ በካምፕ ያሉ አሉ። በተለይ በዚኛው ግንባር፣ በምስራቁ ግንባር ያሉት ውልዲያና አካባቢ ላይ ያሉ አሉ። በዘመድ የተጠጉ አሉ። በጎረቤት የተጠጉ አሉ። በሁሉም ግንባር መፈናቀሎች አሉ። ስለዚህ ይህንን የዕለት ሰብአዊ እርዳታ ለማቅረብ አደጋ መከላከል ኮሚሽን ጋር በመሆን እና ከፌዴራል መንግስት ጋር በመሆን ለነዚህ ኃይሎች የዕለት ቀለብ እንዲደርስ ለማድረግ ስራዎች እየተሰሩ ነው ያሉት። ለጊዜው ግን ማህበረሰቡን በማስተባበር የየአካባቢ ማህበረሰብ እነዚህ ሰዎች እንዳይጎዱ አስፈላጊውን ድጋፍ እያደረገ ነው። ህወሀት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቶችን በግዳጅ እንዲዘምቱ እያደረገና እየገደለ ነው ያሉት ቃል አቀባዩ፣ ሌሎች የሰብአዊ መብት ጥሰቶችንም ጠቅሰዋል። ወረራ ተካሂዷል። አማራ ክልል ነው ጦርነቱ እየተካሄደ ያለው። ወረራ ብቻ ሳይሆን ዜጎች እየተፈናቀሉ ነው። ዜጎች እየተገደሉ ነው። ሰላማዊ ዜጎች ሴት እህቶቻችን እየተደፈሩ ነው። የ12 ዓመት ህፃን ቆፍራለች። ሀብት ንብረት በስፋት እየተዘረፈ ነው ከክልሉ በዚህ አጋጣሚ ለማህበረሰቡ ማስተላለፈው ባለበት ቀይ ላይ ሆኖ ነው መታገል ያለበት ወታደር ብቻ አይደለም መታገል ያለበት። የአማራ ብሔራዊ ክልላዊ መንግስት በህወሀት ታጣቂዎች ላይ እንዲህ አይነት ውንጀላዎችን ሲሰነዝር የመጀመሪያው አይደለም። ከህወሀት ወገን የተሰጠ ቀጥተኛ ምላሽም የለም። በዚህ ሳምንት ወደ ኢትዮጵያ የመጡት የአሜሪካ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ጋዜጠኞች በሰጡት መግለጫ በትግራይ የተጀመረው ግጭት እየተስፋፋ መሆኑን አሜሪካ በከፍተኛ ስጋት እየተከታተለችው ነው ሲሉ ጠቅሰዋል። ዩስ ግ ህወሀት ወደ አጎራባሽ ክልሎች ወታደራዊ መስፋፋት ማድረጉን ተከትሎ አሁን ላይ በአፋር 76ሺ በአማራ ደግሞ 150ሺ የሚሆኑ ተፈናቃዮች እንደሚኖሩ እንገምታለን። የአዲስ ተፈናቃዮችን ፍላጎት እንዴት ማሟላት እንዳለብን ከሰላም ሚኒስቴር ጋር ተነጋግረናል። በህወሀት ወታደራዊ እንቅስቃሴ የተፈናቀሉትን ማለቴ ነው። በችግር ላይ የሚገኙ ንጹሐን ኢትዮጵያውያንን መርዳት እንፈልጋለን። ዩኤስኤድ እና አጋሮቻችን የምንሰራው ይህንኑ ነው። አቶ ግዛቸው አያይዘውም ትናንት ወደ ላሊበላ ሰርጎ ገባ ባሉት የህወሀት ኃይል ላይ እርምጃ እየተወሰደ መሆኑን ጠቅሰዋል። ህወሀት ብዙ ሰርጎ ገቦችን ሀሰተኛ መታወቂያ በማስያዝ ወደ ተለያዩ ከተሞች እያስገባ እንደሆነ በመግለጽ የወነጀሉት ቃል አቀባዩ ህብረተሰቡ ከመደናገር ተቆጥቦ በአንድነት አካባቢውን ነቅቶ እንዲጠብቅ እና እንዲከላከል አሳስበዋል። ላሊበላን በተመለከተ በትላንትናው ዕለት አሸባሪው ህዋት ባላሰበው መንገድ ጠልቆ እስከ ውስጥ ገብቷል። በዚህ መንገድ ተቆራርጦ በጀግናው ኃይላችን እየተመታ ነው ያለው። በአጋጣሚ በዛ ክፍት ስለነበረ ያን እንደ አማራጭ ተጠቅሞ ለመውጫ መንገድ ተጠቅሞበታል። አሁን በቅርብ ርቀት ክትትል እየተደረገ ነው ያለው። በተለይም ደግሞ የሲቪል ለብሶ ተመሳስሎ ማህበረሰቡ ጋር አንዳንዱ ጅምብር እየሰራ ስለሆነ በየከተማው ላሊበላ ላይም እንዲህ አይነት ኃይሎች እንዳሉ መረጃዎች አመላክታሉ። በአማራ ክልል ከተለያዩ ክልሎች ተፈናቅለው የመጡ ከአንድ ነጥብ ሁለት ሚሊዮን በላይ ተፈናቃዮች ያሉ ሲሆን ለተፈናቃዮቹም በየወሩ ከአንድ መቶ ሀምሳ ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግ አቶ ግዛቸው አክለው ገልጸዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር